ኤርትራ ለሀገር ደህንነትና ጸጥታ ያሰጉኛል ያለቻቸውን ከፍተኛ የካቢኔ ሚኒስትሮችና ጋዜጠኞችን በቁጥጥር ስር ካዋለች ትናንት 15 ዓመቱን ደፍኗል። ጉዳዩን አስመልክቶ በጄኔቫ የሚገኘው የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽፈት ቤት መግለጫ አውጥቷል። በጽህፈት ቤቱ የኤርትራ ሰብአዊ መብት ጉዳዮች አጥኚ ወይዘሪት ሽላኬ ታሩት እንደገለጹት ከ15 ዓመት በፊት ክስ ሳይመሰረትባቸው የታሰሩት ከፍተኛ የመንግስት ባለስልጣናትና ጋዜጠኞች ላይ የኤርትራ መንግስት ግልጽ መረጃ ሊሰጥ ይገባዋል። በእርግጥ በጣም የሚያሳዝን ነው። ከ15 ዓመታት በፊት የታሰሩት ከፍተኛ የካቢኔ ሚኒስትሮችና ነፃ ጋዜጠኞች እስከ ዛሬ ድረስ ከማንም ጋር አይገናኙም። ስለ ደህንነታቸው፣ የትና በምን ሁኔታ ላይ እንዳሉ ምንም አይነት መረጃ የለንም። በዚህ አኳኋን የሰዎችን ደብዛ ማጥፋት በምንም ሁኔታ ተቀባይነት የለውም። ፍርድ ቤት አልቀረቡም። ቤተሰቦቻቸው ታሳሪዎቹ የት እንዳሉ በምን ሁኔታ ላይ እንደሚገኙና ስለሚፈጸምባቸው የሰብአዊ መብት ጥሰት አያውቁም። እንደ ወይዘሪት ኪታሮት ገለጻ በተለያዩ ጊዜያት በኤርትራ በቁጥጥር ስር የሚውሉ ፖለቲከኞችና ጋዜጠኞች በቅርብ ዘመዶቻቸው አይጎበኙም። የትና በምን ሁኔታ እንዳሉም አይታወቅም። ይህ እርምጃ ሀሳብን በነፃነት የመግለጽ መብትን፣ የሰው ልጆች ነፃነትና ደህንነትን እንዲሁም የስቃይ ሰለባ ያለመሆንንና መሰረታዊ የሰብአዊ መብቶችን የጣሰ በመሆኑ በአስቸኳይ ሊቆም ይገባዋል። ለዚህም የኤርትራ መንግስት ኃላፊነት አለበት ሲሉ ወይዘሪት ኪታሩት ገልጸዋል። በመጀመሪያ ደረጃ የኤርትራ መንግስት በኤርትራ ሰብአዊ መብቶችን የማስከበር ኃላፊነት አለበት። እነዚህ የት እንዳሉ የማይታወቁ የፖለቲካ እስረኞች የሕክምና አገልግሎት እንዲያገኙ በሌሎች ሰዎች እንዲጎበኙ መንግስት መፍቀድ አለበት። በመሆኑም ኤርትራ ውስጥ ያሉ ሁሉም እስር ቤቶች ለገለልተኛ ወገኖች ክፍት መሆን አለባቸው። በኤርትራ የሚፈጸመው የሰብአዊ መብት ጥሰት በሰው ልጆች ላይ የሚፈጸም ወንጀል በመሆኑ ዓለም አቀፉ ማህበረሰብና ያገባኛል የሚል ማንኛውም አካል ጉዳዩን ትኩረት ሊሰጠው እንደሚገባ አጥኚዋ አሳስበዋል። መልእክቴ ግልጽ ነው። የተመዘገቡና የተደራጁ መረጃዎች አሉን። የሰብአዊ መብት ጥሰት በሰው ልጆች ላይ የሚፈጸም ወንጀል ነው። እናም ዓለም አቀፉ ማህበረሰብ ኃላፊነት አለበት። የኤርትራ መንግስት ለሀገር ደህንነትና ጸጥታ ያሰጋሉ በሚል በጎርጎረሳዊው ከመስከረም 2001 ጀምሮ የታሰሩ ጋዜጠኞችና የመንግስት ባለስልጣናት እንዲሁም የፖለቲካ እስረኞች ያለ ክስና ፍርድ በዘፈቀደ የታሰሩ በመሆናቸው በአስቸኳይ ከእስር ነጻ ሊሆኑ እንደሚገባም አጥኛዋ ጨምረው ገልጸዋል።